የአባይና የህዳሴ ግድብ ጉዳይ ዓለም አቀፍ አጀንዳ እየሆነ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢትዮጵያን የሱዳንና የግብፅ የውጭ ጉዳይ ሚኒስትሮችን ዋሽንግተን ዲሲ ላይ እንዲሰበስቡ ለገንዘብ ሚኒስትራቸው ስቲቨን ምኑቺን ኃላፊነት ሰጥተዋል። ከዚህ ጋር ለተያያዘ ሳይሆን ለሌላ ተልዕኮ ዋሽንግተን ላይ የነበሩትን የኢትዮጵያን የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለን ከዋሽንግተን እንደተመለሱ ማምሻውን በስልክ አግኝቼ አነጋግሬ ነበር። የሦስተኛ ወገን አደራዳሪን ሐሳብ ሲቃወሙ የቆዩት ኢትዮጵያና ሱዳን አሁን የዩናይትድ ስቴትስን በተለይ የፕሬዚደንት ዶናልድ ትራምፕን ግብዣ ተቀብለው ይሆን? የሦስተኛ ወገን አደራዳሪ በኢትዮጵያ በኩል ተቀባይነት የለውም። ገና ቴክኒካል ጉዳዮችን አልጨረስንም። አብዛኛው ያሉ ልዩነቶች ቴክኒካል ጉዳዮች ናቸው። ነገር ግን አንተ እንዳልከው ንግግር አድርገውም እንደሆነ ለአጥሙ ሁለቱ ፕሬዚዳንቶች። ነገር ግን ድርድር መቼም የሚደረገው ሁሉም ተደራዳሪ አካል የመደራደር በዛ መልክ የሚል ተመሳሳይ አቋም ሲኖረው ነው። በኢትዮጵያ በኩል ግድብ እየሰራ ነው ያለ ነው እኛም፣ ይህ ግድብ ደግሞ በታችኛው የተፋሰስ ሀገሮች ላይ ጉልህ ተጽዕኖ እንደማያሳድር ግልጽ አድርገን ያንነው መተማመን ለመፍጠር ሁለቱን ሀገሮች ወደ እኛ ጋብዘን የተለያዩ ውይይቶችን አድርገናል። ግድቡ የውሃ ሞላልና የወደፊት የውሃ አስተዳደር ጉዳዮችን የሚመለከት እየተወያየን ነው ያለ ነው። በቅርቡ መሪዎቻችን የኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይና አልሲሲ ራሽያ ላይ ተገናኝተዋል እና የሰጡት አቅጣጫ አለ። ያም ምንድን ነው? የቴክኒካል ጉዳዮች በቴክኒካል ትራክ እንዲጠናቀቁ፣ ሌሎች የፖለቲካ ጉዳዮች ምፋሉ ደግሞ በፖለቲካ ለመወያየት የሚል ስምምነቱ ላይ ደርሰው ያን እንግዲህ በቅርቡ ቴክኒካል ዲስከሽኑን ይቀጥላል ማለት ነው። ያም ማለት የውሃው ማሞላል የመጨረሻ መስማማት የምንችለውን ለመስማማት ልዩነቱን ካሉ ልዩነቱን ወደ መሪዎቹ የማምጣት ሂደት እንቀበላለን ማለት ነው። ግብዣ ስለተባለ፣ ወበእርግጥ ግብዣው የተላከ መስለኛል ውጭ ጉዳይ ሚኒስቴር ምን ሰምቸዋለሁ። ነገር ግን ያ ሊኖር የሚችለው በውስጡ የማደራደር ሳይሆን ሶስቱ የውጭ ጉዳዮች አንድ ላይ ማምጣት ጉዳይ ይሆናል። ና በኢትዮጵያ በኩል ከቴክኒካል ትራክ የሚወጣ አስቸጋሪ ነገር አለ ብለን ስለዚህ ዋሽንግተን ላይ በመጪው ረቡዕ መጪው ማለት የወዲያኛው ሳምንት ረቡዕ ነው፣ ጥቅምት ሀያ ስድስት ነው የተባለው ይደረጋል ለተባለው ስብሰባ ኢትዮጵያ ግብዣውን ተቀብላለች ማለት ነው። የመቀበልና የመሳተፉን ጉዳይ በእርግጥ አላቀም ገና ትናንትና የመጣሁት ትናንት ምሽል የነበርኩኝ ና ኮንሰልቴሽን አላደረግ ነው እና በቅርቡ ምናውቅ ይሆናል ተሳትፎም ግን የድርድር አሻች ተብሎ ሊወሰድ አይችልም ሶስቱን እጅ ጉዳይ ሚኒስትሮችን አለውሃን ብለ ማምጣት ሊሆን ይችላል እንጂ በሌቶች እንግዲህ ደብዳቤ ተጻፈ ከተባለበት በኋላ ነው ሁለቱ መሪዎች ተገናኝተ አቅጣጫ የሰጡበት ስለዚህ ተወራ የሚያደርገው የሁለቱ መሪዎች የጋራ አቅጣጫ የሰጡበት ጉዳይ እንጂ ከዚያ በፊት የተደረጉ ነገሮች አይሆንም ማለት ነው። በነገራችን ላይ የዓለም ባንክ ቃል አቀባይ ለቪኦኤ በሰጠው መልስ ተጠይቆ ነበረ። ሦስቱም ሀገሮች ኢትዮጵያ፣ ግብፅና ሱዳን ሙሉ በሙሉ አሉበት፣ ይሳተፋሉ በሚል እምነት የባንኩ ፕሬዚደንት ማልፓስ ግብዣውን መቀበላቸውን የሚናገር ዘገባ አለና ምናልባት የዓለም ባንክስ እናንተን አግኝቷችሁ አነጋግሯችሁ ነበረ? ከዓለም ባንክ ጋር በተለያዩ ነገሮች በጋራ የምንሰራቸው ነገሮች አሉ። በዚህም አኳያ በነዚህ በህዳሴ ግድብ ጉዳይ በተለያዩ ጊዜዎች ብሪፊንጎች አሉ። ስቴት ዲፓርትመንትም አልፎ አልፎም እንገናኛለን በዚህ ጉዳይ። ነገር ግን ይህንን ሦስተኛ ወገን ያደራደር የሚል ነገር ሪሊ ስምምነት የደረሱበት ኢትዮጵያ በኢትዮጵያ እዛ ደረጃም የሚደርስ ነገር አለ ብላ አታምንም እስካሁን። ስለዚህ ኢሹ የሚፈታው የደግን ጉዳይ ነው። ይሄ የድርድር ሳይሆን ሳይንቲስቶች ከየ ሀገሩ አምስት አምስት ሳይንቲስቶች አንድ ላይ መጥተው ግድቡ እንዴት ሞላ የበታችኛ ሀገሮች ላይ ጉልህ ተጽዕኖ አሳድረን የሚለውን አግኝተውታል። አሁን ያሉት ልዩነቶች የሎንግ ተርም ኦፕሬሽን እና በሙሌት ጊዜ ያሉ የውሃ አለቃቀቅ ላይ ያሉ ኤክስትሪም የሆኑ ሴናሪዎች አሉ። ለምሳሌ ድርቅ ቢሆን ወይም ደግሞ ኤክስትሪም ፍለድ ቢሆን የሚሉ ነገሮች ላይ ነጥፎ የተፈጥሮ ሁኔታዎች ቁጥሮች የተፈጠሩ ልዩነቶች ናቸው። እነሱ በቴክኒክ ነው እንጂ የሚታዩ በፖለቲካ መፍትሄ ያመጣላቸው። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለፓርላማው ሲናገሩ ችግራችን ግብጽ ሳትሆን ግድቡን በወቅቱ አለመጨረሳችን ነው ብለው ነበረ። ምንድን ነው ምክንያቱ ግድቡ በወቅቱ ያላለቀበት? አንደኛው በምን ሁኔታ ላይ ይገኛል አሁን ህዳሴ ግድብ ምን ደረጃ ላይ ነው ያለው? በወቅቱ ያልጨረስንበት ምክንያት የብረት ስራዎች እና የተርባይን ተከላ ስራዎች በወቅቱ በፍጥነት ያለመጠናቀቃቸው የግድቡ ያጠቃላይ ማጠናቀቂያ ጊዜ ግ እንዲሆን ሆኗል። እንዲዘገይ ተደርጓል። ችግር ነው እንዲዘገይ ያደረገው በዛ በፊት በተያዘው ስኬጁል ግንባታው ተሰርቶ አለማለቁ ነው። የብረት ስራና የተርባይን ተከላ የጀነሬተሮች ተከላ፣ ያ ችግር ከየት መጣ ክብር ሚኒስትር ምክንያቱ ያው የኮምፒውተር በወቅቱ የነበረው ኮንትራክተር ኢንኮምፒተንስ ነው። ብቃት አልነበረውም። ያንን በማስተካከል ብቃት አልነበረውም ነው የሚሉኝ። ኮንትራክተሩ ብቃት አልነበረውም ነው የሚሉኝ። ብቃት አልነበረውም እና መጀመሪያ ያ ኮንትራክተር ወደ ስምምነት ሲገባ አልተገመገመም ነበር። እነዚህ እነዚህ ሁኔታዎች ላይ ያለው የብቃት ደረጃ አንዳንድ ጊዜ እንደ አገር የምትወስነው ውሳኔ አለ። የሀገር ካፓሲቲ ለማሳደግ ወይም በሌሎች ምክንያቶች የሴኩሪቲ ሊሆን ይችላል ወይም ደግሞ የአገር ካምፓኒዎች ሊያድጉ ከመልካም አሳበብ ሊሆን ይችላል አንደኛ ጉዳዮች ይኖራሉ። ስለዚህ የፖለቲካ ውሳኔ ነበር ማለት ነው። የተወሰነው ተገቢ የሆነ ቴክኒካል ኢቫሉዌሽን ከተደረገ በተለይ እነኝ ሁለት ኮምፖኔንቶች ለመስራት የተቀጠረው ካምፓኒ ተገቢ ብቃት አለው ወይ ተገቢ ኤክስፒሪንስ አለው ወይ የሚለውን ነገር በደንብ ያልታየ በመሆኑ ትንሽ አጓጉቷል፣ የግድቡን የኮምፕሌሽን ታል ለመሆኑ። በአሁኑ ጊዜ ግን እነኛ ሁሉ ተገምግሞ ማስተካከያ በሁለተኛ ጥያቄ ጥያቄ ላይ ማስተካከያዎች ተደርገው የግድቡ ግንባታ በአሁኑ ጊዜ በጣም በተገቢ ፍጥነት እየተካሄደ ነው ማለት ነው። አጠቃላይ የኤሌክትሮ ሜካኒካል ስራ ለመሆኑ። ክቡር ሚኒስትር፣ ያ የፖለቲካ ውሳኔ በሀገሪቱ ላይ በገንዘብ ደረጃም ሲታይ፣ በሌላ በሥነ ልቦናም ደረጃ ሲታይ ምንድን ነው ያደረሰው ጉዳት እንዴት ነው የሚተመነው? ማንስ ነው ተጠያቂው? አይ ስለ እንግዲህ ኮሌክቲቭ አካውንታብሊቲ ሁሉም የፖለቲካ አመራሩም በቴክኒክም ዙሪያ ያለ የጋራ ተጠያቂነት ሲል ከዓመት ተኩል የጋራ ተጠያቂነትና ይቅርታዎችን ጠይቋል። ህዝቡ የፖለቲካ ዲሲሽኖች አንዳንድ ጊዜ ፕሮፌሽናል የሆነው የቴክኒካል ኢሹዎችን ኦቨር ራይድ አድርጎ የሚሄዱበት አለ። ያ እንዳይደገም ግን በአሁኑ ጊዜ ብርቱ ጥረት እየተደረገ ነው። ሙያ የሚጠይቁ ነገሮች ለሙያተኞች ትቶ ትክክለኛ የሆነ የመንግስት ናውቀት ባለው አካል እየተገመገመ እንዲሄድ በአግባቡ እየተሰራ ነው። እሱ እንግዲህ በዚያ መለከትና በስነ ልቦና እና በሌሎች ጉዳዮች ተያያዥ ጉዳዮች ከዲፕሎማሲው ጋር የተያያዙ ጉዳዮች ላይ ያደረሰው ጫና መቼም ግልጽ ነው። በቀደም ጠቅላይ ሚኒስትሩም ሲናገሩት ነበረ። ሰቡ የሚናገረው ነው እና ይሄ ጫና በተወሰነ መልኩ ፈጥሮ አልፏል። ግን አሁን ጉዳዩ ሪሰቨር ተደርጎ ጥሩ መስመር መያዙ ህዝቡ ኮንፊደንስ እንደገና ተጨምሯል የጨመረበት ሁኔታና ሁሉም አስነጌጣ አለበት ነው። ይህንም በተመለከተ በየወሩ ከወር ባነሰ በየጊዜው መግለጫዎችና የስራው ሂደት ምን ያህል እየፈጠነ እንደሆነ ጋዜጠኞችን እየሄዱ ይመለከታሉ። ፕሮግሬስን ዛሌት ያደርጋሉ። ፐብሊክ ቤዲን ማንኛውም ሴዶ ይመለከታል። ጥብቅ ክትትልም እየተደረገበት ያለ ሁኔታ ነው። አንድ ሀገር ትምህርት የተወሰደበት ነው። ትምህርቱ ትንሽ ክስሽን ቢሆንም የተወሰነ ዋጋ ያስወጣ ማለት ነው። ልምድና ትምህርት ተወስዶበታል። ተመሳሳይ ነገሮች በሜጋ ፕሮጀክት ዙሪያ የሚሸረ ነገሮች ስህተት እንዳይኖርባቸው ማስተካከያዎች እየተደረጉ ነው ማለት ነው። ህዳሴ ግድብ መቼ ነበረ ሙሉ በሙሉ ተጠናቆ ወደ አገልግሎት መግባት የነበረበት? አሁንስ በተያያዘ ሁኔታ መቼ ይጠናቀቃል? በአዲሱ እቅዳቸው አዲሱ ውቅብ በሁለት ሺ አስራ ሶስት ሳሳስ አካባቢ ሁለት ተርባይኖች መመንጨት ይጀምራሉ። በሁለት ሺ አስራ አምስት ደግሞ ሁሉም ተርባይኖች ሙሉ በሙሉ ተጠናቀው የሙሊትን ስርዓት እየተካሄደ ኢነርጂውን እየመነጨ የሚሄድበት ሁኔታ ነው የሚኖረው ማለት ነው ለዚህ ልትሸፈን ስንደርስ የስራው ሙሉ በሙሉ መጠናቀቅ የሚደርስበት ደረጃ ነው። ቀደም ሲል ከነበረው አኳያ መቼ ይጠናቀቃል ተብሎ የታቀደው የተለያዩ ጊዜያት ተቀምጠዋል። የመጀመሪያው በሰባት አመት ተብሎ የነበረው ሁለት ሺ ሰቨንቲን በፈረንጆች አቆጣጠር ታስበው የነበረው ከሁለት አመት በፊት አሁን ቅድም ከጠቀስኩት ከሁለት አመት በፊት ቢሆንም ለዘጠኝ መቶ ቀናት ግን ድሌ ያደረገን ሌላ ጉዳይ ነበር። በተለይ ለሶስት ዓመት ማለት ነው። የአባይ ጎርጅ በሚቆፈርበት ጊዜ አሁን መቶ ሶስት ዓመት የሚሆን ያህል በሚቆፈርበት ጊዜ ትልቅ ድሌ ያመጣ ጉዳይ ነበር። ፋውንዴሽኑ መሰረቱ የበለጠ ጥልቀት ባለው ሌቭል እንዲቆፈር የነበረው የአፈር ዲፖዚት አስደግቆት ነበር በቂ የሆነ ፋውንዴሽን እስኪደረስ እና አንዱ የግሌ ምክንያትም እሱ ነው። ከሌላ አኳያ ደግሞ ቅድም ያልኩ የቴክኒካል ጉዳዮች፣ ግድቡ በኮንክሪት ወደ ላይ ከወጣ በኋላ የህብረቱ ስራ በመዘግየቱ ምክንያት ቶሎ ሊጠናቀቅ አልቻለም። በመቶኛ ሂሳብ እስካሁን ምን ተጠናቋል ክቡር ሚኒስትር? የስልሳ ስምንት ነጥብ አምስት ፐርሰንት ያህል ስራው ተጠናቋል። ለምሳሌ የአምስት ነጥብ አንድ ኪሎ ሜትር ርዝመትና የሀምሳ ሜትር ከፍታ ያለው ሳድል ዳም ወይም ኮርቻ ግድብ የሚባለው እሱ ሙሉ በሙሉ ተጠናቋል ማለት ይቻላል። የውሃ ማስተንፈሻ አካልም የኮንክሪት ስራ ሙሉ በሙሉ ተጠናቋል፣ ብረት መዝጊያዎቹን መትከል የሚቀረው ዋናው ግድብ መሀል ላይ ወደ ጀኔሬተር ወይ ተርባይን ሀውስን መስሎና ጀኔሬተር ጋር የሚያገናኘው የብረት ስራዎች በአሁኑ ጊዜ የተሰሩ ነው። እና በአብዛኛው የኮንክሪት ስራው ትልቅ ደረጃ ነው ያለው፣ ሰማንያ አራት ፐርሰንት ላይ ነው የኮንክሪት ስራው። ሲቪል ነው ብለዋል ያለው ግን እሱን ኮምፐንሴት ለማድረግ በሰሆነ ጊዜ ለማድረስ በርካታ ኮንትራክተሮችን መሰብ ኮንትራት ያደረግ። ለምሳሌ ለብረት ስራው የአሸንባዎቹን የሚሰራ ና በሮችን የሚገጥም ሁለት ኮንትራክተሮች ተርባይኖችን የሚተክሉ ደግሞ በዚሁ ሌሎች ሁለት ማኑፋክቸረሮች የራሳቸውን ተርባይኖች የሚተክሉ በማድረግ የሲሲአርዶንም ደግሞ እንደዚሁ ብቃት ያለው አንድ የቻይና ካምፓኒ በመቅጠር እየተሰራ ነው ማለት ነው። የኮንክሪት ስራውና የአማካሪ ድርጅቱ ቀድሞ የነበሩት የሳሪ እና የአውሮፓያኖች አማካሪዎች ናቸው ያሉት። እንግዲህ ልክ አንድ አመት ነው አሁን ካለንበት ጊዜ ጀምሮ የመጀመሪያው ምዕራፍ አገልግሎት መስጠት የሚጀምረው እንደገለጹልኝ። እና ምን ያህል የኤሌክትሪክ ኃይል ያመነጫል የዛሬ አመት ህዳሴ? እሱ የሚያመነጫው ሬትድ ካፓሲቲ የምንለው አለ በከፍተኛ ደረጃ ላይ ያመነጫ የሚችለው የሁለቱ ድምር እያንዳንዳቸው ሶስት ሰባ አምስት እስከ ሰባት ከአምሳ ሜጋዋት ነው ያንን ያህል ማመንጨት የሚችሉት የውሃ መጠን ሪዘርቮር ውስጥ ከፍተኛ ደረጃ ላይ ሲደርስ፣ ነገር ግን ማመንጨት ሲጀምሩ ያን ያህል ውሃ መያዝ ስለማይቻል የሙሊት ጊዜ ስላለ እስከ አራት እስከ ሰባት አመት ውስጥ በዚያ ጊዜ ነው ማክሲመም ሲጀምሩ ቢያንስ ሁለት አንድ ላይ ሁለት መቶ ሜጋዋት ማመንጨት ይጀምራሉ ማለት ነው። ክቡር ሚኒስትር፣ በቅርቡ እርሶ በሰጡት ማብራሪያ የተርባይን ቅነሳ ስምምነት እንደተደረገ ገልጸው ነበር። ምን ማለት ነው? ለብዙ ሰው ግልጽ አይደለም። ይሄ በድርድር ውስጥ እጅ መስጠት አይደለም እንዴ ረበፍጽም ከድርድር ጋር ምንም አያገናኝም ይህ የዛሬ አመት ማስተካከያ በምናደርግበት ጊዜ አጠቃላይ የኤሌክትሮሜካኒካል ስራ ማስተካከያ በምናደርግበት ጊዜ የተርባይን ቁጥር ብዙ ሰው የሚሳሳተው ኢነርጂ ማለት ሜጋዋት ይመስለዋል ሜጋዋት ሲምፕሊ ያስቀመጥካቸው ተርባይኖች ውሃ ቢኖር በቂ ውሃ ቢኖር ምን ያህል በአንድ ጊዜ ማመንጨት ይችላሉ የሚለውን ነው። አንድ ግድብ ላይ ግን የተሰራ ኢንፍራስትራክቸር ማመንጨት የሚችለው የሚከምነው በግድብ ውስጥ በተያዘው ውሃ መጠን ነው። በአማካይ አርባ ዘጠኝ ቢሊዮን ኪዩቢክ ሜትር ውሃ ይጠራቀማል። ያንን ውሃ በአስር ተርባይንም አመንጨው በአስራ አራትም አድርገው በአስራ ስድስትም የሚሰጥህ ውጤት እዛ ውስጥ በተጠራቀመው ውሃ ልክ ነው። የተደረገው ቀድሞ በአስራ ስድስት ተርባይን በሚሰራበት ጊዜ የነበረው ኤፊሽንሲ ሀያ ስምንት ፐርሰንት ነው፣ ሀያ ስምንት ነጥብ ሁለት ፐርሰንት። ነገር ግን ይሄ ተርባይን ማለት ከአመት ውስጥ ሀያ ስምንት ፐርሰንት ዘካ ብቻ ነው ሀይል የሚያመነጨው ማለት ነው። ምክንያቱም ያንን የሚወስነው ሬዘርቮር ውስጥ ያለው የውሀ ቮሊዩም ሊሰጥ የሚችለው ኢነርጂ በዛ ከፍታ፣ በአማካይ ከፍታው አስራ አምስት ሺ ስድስት መቶ ዘጠና ሁለት ጂጋዋት አወር የምንለው ነው። ያንን ኢነርጂ አነስ ባሉ ተርባይኖች ለረጅም ጊዜ በበለጠ ኤፊሽንሲ ማሰራት ይቻላል። ወይም ደግሞ ብዙ ተርባይኖች ተቀምጠው ባነሰ ኢኔርጂ፣ ባነሰ ኤፊሽንሲ ማሰራት ይቻላል። ስለዚህ ያደረግነው ገና ትእዛዝ ያልተሰጠባቸው ሶስት ተርባይኖቹ እንዲቀነሱ ነው ያደረግነው። ያም ማለት ምንድን ነው? ኤነርጂ አንዲት ኪሎዋት አወር ሳይቀንስ ተመሳሳይ ኢነርጂ የማግኘት ከዛውም የኤፊሽንሲያቸውን ከሀያ ስምንት ነጥብ ሁለት ወደ ሰላሳ አራት ነጥብ ስምንት ወይም ወደ ሰላሳ አምስት ፐርሰንት ገደማ ከፍ የማድረግ አጀስትመንት እንሰራ ነው። ይህ ደግሞ የነበሩትን አንዳንድ አላስፈላጊ ነገሮች የማስተካከያ ሂደት ስንሰራ እየሰራ ነው ጉዳይ ነው ማለት ነው። በአጠቃላይ ይህንን በደንብ ለማስረዳት በአማካይ ኢትዮጵያ ውስጥ ያሉት አሁን በእጃችን ያሉት ኤነርጂ ሲስተም ወደ አርባ ፐርሰንት የሚደርስ ነው ኤፊሽንሲ ያላቸው ተርባይኖቹ በአመት ውስጥ አርባ ፐርሰንት ያህል ጊዜ ስራ ላይ ናቸው ማለት ነው። ሌሎች ሀገሮች ምሳሌ ብነሱ ብራዚል ብንወስድ ስልሳ እንደዚህ የሃይድሮ ፓወር መሰረት ያላቸው እንደ ኖሮ የመሳሰለትን ስንወስ በአማካይ ወደ ሀምሳ ከሀምሳ እስከ ስልሳ ፐርሰንት ነው የሚያሰሯቸው እኛ ሀገር ደግሞ ይህንን ኤፊሽንሲ ከፍ በማድረግ ብዙ ተርባይን ወይም ደግሞ ብዙ ካፒታልም ጭምር ከማባከል ማስተካከያ አድርገናል ማለት ነው። ለመሆኑ ህዳሴ ግድብ ከተጀመረ አንስቶ መሰረቱ መጣል ከተጀመረ አንስቶ ወይም ከጥናቱ ጀምሮ እስካሁን ድረስ ምን ያህል ወጥቷል። መቼስ፣ ባለፉት አመታት የግሽበቱም ሁኔታ አለ፣ የዋጋም መለዋወጥ አለ በአለም አቀፍ ደረጃም እና የመጠናቀቂያ ዋጋውስ ለውጥ ይኖረዋል። ምን ያህል ይሆናል ሲያልቅ? ህዳሴ እንግዲህ አሁን ሲጀመር ወደ ሰማንያ ቢሊዮን ታስቦ ነበር ብር ቢሊዮን ብር ያህል ወጥተዋል። ስንት ቢሊዮን ወጥተዋል? መቶ ቢሊዮን ገደማ ደርሷል። መቶ ቢሊዮን እና እስኪጠናቀቅ አጠቃላይ ስራውን እስክናጠናቀቅ አሁን በአንድ ኢስቲሜሽን ወደ መቶ ሰላሳ ቢሊዮን ብር ገደማ ነው። ይሄ ማለት ሞር ኦር ሌስ መጀመሪያ ከታሰበው በሀርድ ከረንሲ ስታስበው በዶላር ስታስበው ብዙም ስላለው ብዙም ለውጥ የለውም እና ያለ ሁኔታ ነው። ሌላው ጥያቄ በቅርቡ ዶክተር አብይ ለፓርላማው ንግግር ሲያደርጉ ከጦርነት ጋር የተያያዘን ነገር አስመልክቶ ብለውታል፣ ሰጥተውታል በተባለ አስተያየት ላይ የግብፅ የውጭ ጉዳይ ሚኒስቴር ትንሽ ጠንከር ያለ መግለጫ አውጥቶ ነበር ባለፈው ሳምንት። ተቀባይነት የሌለው አባባል ነው፣ በጣም አስደንግጦናል የሚሉና የመሳሰሉ ቃላት ያሉበት መግለጫ ነበርና ያወጣው። ይሄ ሁኔታ ይሄ ንግግር እንዴት ሊከሰት ቻለ? ጠቅላይ ሚኒስ ሚኒስትር ምንድን ነው ያሉት? በቅርብ ተከታትለውት ከሆነ የግብፅንስ ስሜት እንዴት ነው የሚያዩት? የሰጣችሁትስ መልስ አለ ወይ? ለዚህ ምላሽም አልሰጠንም። የኛ ጠቅላይ ሚኒስትር ያሉት የሚያመለክተው ኮሚትመንቱን ነው። ኢትዮጵያ ይህንን ግድብ እንደ አይኗ ብሌን እንደምጠብቀው ቁርጠኝነቷን ማለት ነው። ግድብ መሆኑን ሁሉም ኢትዮጵያዊ ኮሚትመንት አድርጎ ሕፃን አዋቂ ሲላዋቶ በጋራ የሚሰራው አሁኑን ለማስመር ነው እንጂ ጦርነት አለ ለማለት አይደለም። እና ወደ ኤክስትሪም ነገሩ ግን የሚሻብን ከሆነ ለማንኛውም አልቲሜተም ኢትዮጵያ ምንጊዜም ዝግጁ ነች። ይሄ የሰርቫይቫል ጉዳይ ነው። መቶ አስር ሚሊዮን ይዞ ሰላሳ ሶስት ፐርሰንት ብቻ የኤሌክትሪክ ተደራሽነት ይዞ አለም ወደ ደረሰበት ደረጃ መድረስ አይቻልም፣ ማደግም አይቻልም። አሁን የምናየው ስራ አጥነት ቁጥርንም መቀነስ አይቻልም። የምናስበውንም ኢንዱስትሪ የመሳሰሉትን ማልማት አይቻልም። ስለዚህ ይሄ ለኢትዮጵያ የሞት የሽረት ጉዳይ ነው። ሚሆኑት የሆነች ኢንፍራስትራክቸሮችን ወደ መጨረሻው ማድረስ ማለት እርስዎ ጉዳዩ በቀጥታ እንደሚመለከተውት ባለስልጣንም፣ ክቡር ሚኒስትር እንደ ካቢኔውም አባል እንደ መንግስት ሲያዩት የግብፅንም ቀልብ ስነ ልቦና ሲፈትሹ ብዙ ጊዜም ተገናኝታችኋል፣ አውርታችኋል፣ ተወያይታችኋል እና ለመሆኑ የእንደዚያ አይነት ስሜት አዝማሚያ አለ እንዴ? በመካከላችሁ በምንም ደረጃ እንግዲህ እነሱ የሚቀጥሉት ኔጎሲየሽን ስትራቴጂ አስቸጋሪ ነው። የተለያዩ ነገሮች ከናይል ቤዚን አጠቃላይ የውሃ ክፍፍል የኮምፕሬሄንሲቭ ፍሬምወርክ አግሪመንት ናይል ቤዚን ኢኒሼቲቭ ከምንላቸው ጉዳዮች አሁን ደግሞ ከህዳሴ ግድባችን ጋር ስናስተያየው የተለያየ አቋም ነው የሚያራምዱት። ብዙ ነገሮችም ኔጎሼት ያደርጉና መጨረሻ ላይ ሳይስማሙ ከውስጥ ወጥተናል ሂድሮ አድርገናል ብለው ወደ ክስ እና ወደ ማጥላላት ጉዳዩን ይሄዳሉ። ይሄ ግድብ ሃይድሮፓወር ግድብ ነው። ውሃ ኮንሱዩም አያደርግም። ውሃው ተርባይን መትቶ ወደ ታች ያልፋል በሙሉት ጊዜ ጊዜ በጥንቃቄዎች ከተሞላ ድረስ በጉልህ የሚያመጣው ተጽዕኖ የለም። እንደውም በርካታ አድቫንቴጆች ለሱዳንም ለግብጽም ይሰጣል። መልክ የመመልከት ሁኔታ አናይም። በነሱ በኩል እነሱን ለሚያገናኙት ወደ አስራ ዘጠኝ ሃምሳ ዘጠኝ አግረመንት አይነት ያንን የሚያመለክቱ ነገሮችን ኢትዮጵያ እንድትቀበል የማድረግ ፍላጎት ነው በድርድሮች ውስጥ የሚያንጸባረቁት። ያ በመሆኑ ደግሞ ያ ተገቢነት የሌለው አግረመንት ነው። ቀድሞ ነገር ኢትዮጵያ የዛ አካል አይደለችም። ሁለተኛ ለኢትዮጵያ ሰማንያ ስድስት ፐርሰንቱ ውሀ እያቀረበች ወይም ሰባ ሰባት ቢሊዮን ሜትር ኪዩብ ውሀ እያቀረበች አንድ ሜትር ኪዩብ እንኳን ለኢትዮጵያ ብርሻ ሊደርሳታል የሚል አግረመንት አይደለም። ዜሮ አድርጎ የሚነሳ ነው። ስለዚህ ወተራየት የመሳሰሉ ሀሳቦችን እያቀረቡ ያንን ኢንዳይሬክትሊ እንድንፈርምኝ ደረገው ተጽዕኖ በቀጥታም ይሁን በአሸማጋይ በኩል የሚሄደን ይሁን የሚለው ማንም ኢትዮጵያ ሊቀበለው የማይችል ኢትዮጵያን የመልማት የዛሬውንም ኦልሬዲ የለማውንም የዛሬውንም ወደፊትንም የሚያጨናግፍና ሪኮግናዝ የማደርግ ሲሆን በዛ አቅጣጫ የሚኖር ሰሞነት አይኖርም። ስለዚህ ኩተብል በሆነ ለሁላችንም ለጋራ ጥቅም ዊን ዊን በሆነ መንገድ የምንጠቀሙበትን መንገድ በጋራ ማየት ነው እንጂ አንዱ ተጠቃሚ፣ አንዱ አመንቺ፣ ሌላው ተጠቃሚ ምንም ውሃ ኮንትሪቡት ሲያደርግ የሚኖርበት የሚኖሩበት ዘመን ያለፈው ይመስለኛል። ስለዚህ በዛ መሰረት ነው እየተደራደር ያለን። ይሄ እንግዲህ አሁን እርስዎ የገለጹትም ጠቅላይ ሚኒስትሩ የሚናገሩትም ሀሳብ ነው፣ የብዙ ሰውም ምኞት ነው። ነገር ግን በግብፅ በኩል ኃይልን እንደ አማራጭ የማየት አዝማሚያ ወይም በኢትዮጵያን በኩል ቢሆን እንደዚ አይነት አዝማሚያ አለ እንዴ? ኃይልን እንደ አማራጭ እንጠቀማለን ብለው ዲስክሎዝ ያደረጉት ነገር የለም። በስድስት ሲናሪዮ ከዚህ በፊት የነበረው ካልሲ በፊት የነበረው ካቢኔ በጋራ በቪዲዮ ካየነው ውጪ በግልጽ የሚታወቅ ነገር የለም። ስለዚህ ለማንኛውም ኢቨንቹዋሊቲ የራስን ሀገር መከላከል፣ መጠበቅ አስፈላጊ ነው ብለን ብነስቶ ይሻላል። በቅርቡ ኢትዮጵያና እስራኤል ሕዳሴ ግድብ ላይ የሚሳይል መከላከያ ሽፋን ወይም ከለላ ስምምነት መፈራረማቸው በመገናኛ ብዙሃን ተዘግቦ ነበረ። ይህንን ስምምነት ደግሞ ካይሮ መቃወሟም እንደዚሁ ተነግሮ ነበረ። ስለዚህ ጉዳይ የሚነግሩን አለ ሪሊ ያዝነው ዲያንን ገና መስማቴ ነው። እንዲሆነቱ ስምምነት አንተ እየሰማሁ ነው። እስቲ በአጭሩ ስለ ዋሽንግተን ቆይታ ወይ ንገሩኝ። መቼም ዛሬ ነው ትናንት ነው የተመለሱት፣ ሰሞኑን ዋሽንግተን ላይ ቆይተዋልና ምን ነበረ ተልእኮ? የዋሽንግተን ጉዞ ምንም ሜጀር ጉዳይ አይደል። በተለያየ ጊዜ የወርልድ ባንኩ ቲይስ ስብሰባዎች አሉ። በእነሱ ማርጊን ላይ ትልቅ ቲም እዚያ በሚኖርበት ጊዜ የተለያዩ ምክክሮችንና ሀሳቦችን እንለዋወጣለን። ከወርልድ ባንክ ፕሬዚዳንትም ጋር እንደዚሁ ቀደም ብሎም ለወርልድ ባንክ ቲም ስለ ሕዳሴ ግድብ ትራንስፓረንት የሆነ መግለጫ እንሰጣለን። ተመሳሳይ መግለጫ ነው ሰጥቼ ተመለስኩት እና አቶ ሌቭንስ ኢንተርናሽናል ኮሚኒቲ ኮንፊውዝድ እንዳይሆን ከአንዳንድ ሚዲያዎች የሚሰራቸው ኮይነ ወይም ደግሞ ከአንዳንድ ፖሊሽኖች የሚነሱትን አግባብ ያለው ነገሮች እውነታውን ማስረዳት ስለሚያስፈልግ ኢምፖርተንት መልቲላተራልና ባይላተራል የሆነ ኦርጋናይዜሽኖች ጋር እየቀረብን እንደዚህ አይነት ዲስካሽኖች ትክክሮች እናደርጋለን እና ያንኑ ያደረግ ነው ኢትዮጵያ ይሄንን ግድብ የምትገነባው በራሷ ሀብት በራሷ አንጡራ መዋጮ መሆኑ ተነግሯል ከመነሻው አንስቶ የዓለም ባንክም ሆነ ሌሎች ዓለም አቀፍ አበዳሪዎች ብዙ ፈቃደኝነት አላሳዩም ለኢትዮጵያ ብድር ለመስጠት ህዳሴ ግድብን በሚመለከት የእነሱ ፈቃደኝነት ሳይሆን እንደዚህ አይነት ነገሮች ትራንስ ባውንደሪ የሚሆኑ ፕሮጀክቶች እንደ መጥፎ አጋጣሚ ሆነ የኢትዮጵያ አፕስትሪም ካንትሪ ነች የአፍሪካ ወተር ታወር ስለሆነች ሁሉም የራስጌ ሀገር ማለት ነው። የራስጌ ሀገር በመሆኗ ወደ እሷ የሚፈሱ ነገር የለም፣ ግን ከእሷ በርካታ ወንዞች ይፈሳሉ። እንደ ወርልድ ባንክ ፖሊሲ ደግሞ የማንኛውም ፕሮጀክት የታችኛው አገሮች ይሁንታን ይፈልጋል። አንድ ፕሮጀክት ሲሰራ በግልጽ ምክንያት እንግዲህ እንደ ህዳሴ ግድብ አይነት የውጭ ድጋፍ በሚፈልጉበት ጊዜ ይሁንታ ከታችኞቹ አገሮች ስለማያገኙ ያለው የወርልድ ባንክ ፋይናንስ ማግኘት አይቻልም እና የዚህ አይነት ኮምፕሊኬሽን ስላለው ነው የወርልድ ባንክ ወይም የአፍሪካ ዲቨሎፕመንት ባንክ ፋይናንስ በቀላሉ የሚያገኘ ማለት ነው። ታዲያ የዓለም ባንክ ፕሬዚደንት ዴቪድ ማልፓስ በዚህ በሰሞኑ በጥቅምት ሀያ ስድስቱ የዋሽንግተን ጉባኤ ላይ እንዲገኙ ለምን ተፈለገ? እኔ ሪሊ እሱን አላቅም የጋበዛቸውን አካል ምናልባት እነንተ ጎረቤት ስለሆነ ሊጠይቋቸው ይቻላል። ሌላው ክቡር ሚኒስትር በጠቅላይ ሚኒስትር አቢይ አህመድና በፕሬዚደንት አብዱልፈታህ ኤልሲሲ መካከል ያለው የግል ግንኙነት ምን ይመስላል? በተገናኙ ጊዜ እንዴት ነው? የሚያወሩት እናንተስ፣ ሚኒስትሮቹ ስትገናኙ መንፈሳችሁ እንዴት ነው? ሁለቱ ሲገናኙ ተገቢ የሆነ መፍትሄ ሰጪ ዳይሬክሽኖች እየሰጡ ነው የሚለያዩት። ይሄ ጉዳይ የቴክኒካል ጉዳይ ስለሆነ አንዳንድ ጊዜ የውጭ ጉዳይ ሚኒስትሮች እባካችሁ እዚህ ውስጥ አጠቅሙ፣ የውሃ ሚኒስትሮች ይፍቷቸው። ጉዳዮች የቴክኒካል ጉዳይ ነው፣ ሳይንቲስቶች አናላይዝ አድርገው ይፍ ለውጥር ማሳሰቢያዎች ይሰጣሉ ከሌላ እንግዲህ አንዳንድ ጊዜ አልፎ አልፎ የሚታዩ በተለይ ከግብጽ በኩል የውጭ ጉዳይ ሚኒስትሩ ኢንተረስት አለ ሁሉ ኢንተርፌር ያደርጋል እና እኔ የምመለከተው ሶስታችንም የውሃ ሚኒስትሮች የሱዳን ግብጽም እኔም ሙያውም በደንብ እናቃለን በቀላሉ በቴክኒክ የሚፈታ ነው ግን እና ሁልጊዜ ከድርድሮቻችን ጀርባ ውሳኔ የሚሰጠው በውሀ ሚኒስትሩ ሳይሆን በሌላ አካል ስለሆነ ያስቸግራል ቀጥታ የሚወስኑ ቢሆኑ የማይፈታ ነገር ስለሌለ፣ ቴክኒካል ጉዳዩን እንፈታ ለበየ ጊዜ ሚኒት ለመፈረም ወይም ደግሞ የመጨረሻ ምሳሌ ለመስጠት ሁልጊዜ ኮንሰልቴሽን ብለው ስለሚወጡ ና ያንም ስለማይስማም ነው አንደኛው ዋናው ችግር እንጂ፣ በመሪዎቹ ደረጃ ያለው የሚሰጡ ዳይሬክሽን ሁል ጊዜ ግልጽ ነው፣ ጉዳዩ እንዲፈታ በቴክኒካል መንገድ እንዲፈታ ቀጫ ይሰጡበታል ግን በመሀል ላይ የሚከሰቱ ጠልፍ የያዙ ጉዳዮች ናቸው ችግር። ጠቅላይ ሚኒስትር አብይ አህመድ በበቀደሙ የፓርላማ ንግግራቸው ላይ ምናልባት ፕሬዚደንት ኤልሲሲ የውስጥም ችግር ካላቸው እንደው የሚያስጨንቃቸው ነገር ካለ እስቲ በግል አናግራቸዋለሁ ሶቺ ላይ ብለው ነበር። መቼም እንደው ዝም ብለው ተነስተው የአንድ ሀገር ጠቅላይ ሚኒስትር እንዲህ ይላሉ ማለት ይከብዳል እና በዚህ ጉዳይ ላይ የተነጋገሩበት ምስጢር አለ የውስጣቸው የሆነ ምናልባት ምስጢር ከሆነ ላይ ነግሩኝ ይችላሉ። በእርግጥ ግን እንደው የሚናገር ነገር ካለ ክቡር ጠቅላይ ሚኒስትሩም ገና አላገኘኋቸውም፣ በውጭ መግባት እና በእርግጥ የውስጥ ጉዳያቸውን በግብጽ በኩል ያለውን አላውቅም። ስፔኩሌሽን የሚለ ነው። እንግዲህ ጠቅላይ ሚኒስትሩ በዚህ ላይ ማብራሪያ ይሰጣሉ ተብሎ ይጠበቃል። እንግዲህ ሰሞኑን ሌላው የኢትዮጵያ ሁከቶች እጆች ያሉት ካይሮ ላይ ነው እያሉ የሚናገሩ ብዙ አሉ። በግልጽም ውስጥ ውስጡንም በተለይ ከዚህ ከህዳሴ ጋር በተያያዘ እና ከአባይ ውሃ ጋር በተያያዘ ግብፅ ኢትዮጵያን ለማተራመስ አትተኛም እያሉ ብዙ ክሶችና ወንጀላዎችን የሚያሰሙ አሉ። በቪዲዮ ከካይሮ እየተቀረጹ የሚወጡ አንዳንድ የመገናኛ ብዙሀን ውጤቶች ማቴሪያሎችም አሉ። በዚህ ላይ እርስዎ እንደ መንግስት በቅርብ የምትከታተሉት የምታውቁት ነገር አለ? በርካታ ጽሁፎች የሚወጡትን አሉ። ያው ኮንስትራክቲቭ አይደለም በሚዲያዎቻቸው የሚወጡት የግድቡን ፖዘቲቭ ሳይት በፍጹም ማየት የማይፈልጉ ያው ፕሪ ኦኪፓይድ የሆነ አቲቱድ ያለበት ነው እና ያን ሌቭል የቆየ ጊዜ ሚዲያ አንዳሰሳ ና አናሊሲስ እናያለን። የተረፈ ግን ኢንተርናል ሴኪሪቲ ያሉትን ጉዳዮች ብዙም በእኛ በኩል በእኔ ቢሮ በኩል የሚደረግ ክትትል የለም። በግል እርስዎን የሚመለከት ጋለምጣ መቼም የኢትዮጵያ የደም ስሯ የህይወቷ መሰረት የሆነ መስሪያ ቤት ነው የሚመሩት። በሁሉም አቅጣጫ የውሃ የመስኖና የኤሌክትሪክ ሀይል ሚኒስትር ኖት። እና እንደ ለማስታወስ ያህል አድማጮቻችን፣ እርስዎ የምህንድስና ባለሙያም እንደሆኑ ይታወቃል። እስቲ በትንሹ ያጫውቱን ራሱን ያስተዋውቁን በመጨረሻ ክቡር ሚኒስትር። እኔ የውሃ መስኖና ኤነርጂ ሚኒስትር ነኝ። ስራ ሲጀምር አርባ ምንጭ ዋተር ቴክኖሎጂ ዲስክቴት አስተምር ነበር። በእኔ አይነት ሙያ በርካታ ወጣቶች ኢትዮጵያውያኖችን አስተምር ያለው እስከ ግራጅዌት ፕሮግራም በምህንድስና በተለይ በመስኖ በግድብ ግንባታ በሃይድሮፓወር ዙሪያ ዩኒቨርሲቲ በመስራት ዋናውን ዲዚ ሆል ተጫውቻለሁ። እንዲሁም ዩኒቨርሲቲውን ከውሃ ቴክኖሎጂ ኢንስቲቱት ወደ ሙሉ ዩኒቨርሲቲ ሲዘዋወር ሶስት አመት ያዘጋጀ ውድም የነበርኩ ሙሉ ዩኒቨርሲቲ እስኪሆን ከዚያም በአለም አቀፍ ውሃ ምርምር ኢንስቲቱት በኢንተርናሽናል ወተር ማኔጅመንት ኢንስቲቱት መጀመሪያ ናይል ቤዚን እና ኢስት አፍሪካ ዳይሬክተር ነበርኩኝ። ከዛም ለአጭር ጊዜ የአጠቃላይ አፍሪካ ዳይሬክተር ነበርኩ። ከዚያም የአፍሪካ ክላይሜት ፖሊሲ ሴንተር ክላይሜትና ውሃ የአየር ንብረት ለውጥ እና የውሃ እንዲሁም የኤነርጂ አማካሪ ነበርኩ። ከዚያም ኒውዮርክ ወደዚህ ስራ እስክጠራ ድረስ የሰስቴነብል ዲቨሎፕመንት ኢነርጂ ካፓሲቲ ዲቨሎፕመንት እና ውሃ ኢንተርሪጂናል አድቫይዘር ነበርኩ። የተለያዩ ሀገሮች ላይ በዓለም ላይ እነኝህን ኤሪያዎች እንዴት ሀገሮች ኢንተርናላይዝ አድርገው ወደ ዘላቂ ልማት መለወጥ እንደሚችሉ ምክሮችንና ስትራቴጂዎችን በማዘጋጀት አግዝ ነበር። በመጨረሻም ከሶስት አመት በፊት ወደዚህ ስራ መጥቻለሁ ማለት ነው። ለስንብት ያህል አንድ ጥያቄ ላንሳና ዶክተር ስለሺ በቀለ ይሄንን ያህል መስዋዕትነት የሚከፈልበት በሁሉም አቅጣጫ ህዳሴ ግድብ ማለት ምን ማለት ነው? በተጨባጭ ተመንዝሮ ሲታይ ምንድን ነው? ለምን ስሙ ህዳሴ ሆነ? እንግዲህ ኢትዮጵያ ስለ ናይል በርካታ ዘመናት ምንም ሳይሰራ የኖረችበት አጠቃላይ የአባይ እና ሌሎቹም የናይል ተፋሰስ ገባሮች ተከዜ፣ ባሮ አኮቦም እንደዚሁ ምንም ሳይሰራባቸው ህዝቡ ግን በልማት እጦት ረጅም ዘመን የኖረበት ኤሌክትሪክ እንኳ ማግኘት የማይችልበት በዛሬ ዘመን ያለበት ሁኔታ ነው። ስለዚህ ይሄንን ፕሮጀክት በተለየ መንገድ እንድናይ የሚያደርገው የሚሰጠው የኤነርጂ አቅም ኢትዮጵያን ወደ ትልቅ ከፍታና በአፍሪካ ውስጥ ትልቁን ሀይድሮ ፓወር አመንጪ ሀገር እንድትሆን ያደርጋታል። የሀገሪቷን ኢኮኖሚ፣ የኤሌክትሪክ አቅርቦት የማሳደግ ብቻ ሳይሆን አጠቃላይ በምስራቅ አፍሪካም በኤነርጂ ትስስር ውስጥ የኢትዮጵያን ሚና የሚያጎላና የገቢ ምንጭ ሊሆንላት የሚችል ሌሎች ታዳሽ ኤነርጂ ሀይል ማምረት እንድንችል ይሄኛው የስታብላይዚንግ ፋክተር ስለሆነ ትልቅ ሚና ይጫወታል። እና ይሄ ፕሮጀክት እጅግ በጣም በኢትዮጵያ ኢኮኖሚ፣ የማህበራዊ እድገት፣ የአካባቢ ጤናማነት፣ አጠቃላይ ለአገሪቷ ለምትፈልገው እድገት ማምጫ ቁልፍ ሚና የሚጫወት መሰረታዊ ሪሶርስ ነው ማለት ነው። ስለዚህ ሁሉም ኢትዮጵያዊ ዛሬም እንደ ትናንት ሁሉ ርብርብ አድርጎ ወደ መጨረሻው ንደርስበት ሊሆን ይገባል። በሀገር ውስጥ ያለውም በውጭ ያለውም የኢትዮጵያ ሀገርን እድገት የሚመኝ ወደ አደገች ሀገር ለጉብኝት እንዲሆን መምጣት የሚፈልግ ይህንን አይነት ፕሮጀክት መደገፍ አለበት። ሌላ አማራጭ ብዙ የሌለን ሀገር ነን። እንደ ሌሎቹ ነዳጅ ኖሮን ኤክስፖርት አድርገን የምንጠቀምበት የለንም። ነዳጅንም ኢምፖርት የምናደርግ ነን። ወደፊት ይሄ የኤነርጂ መሠረት በሚሰጥም ደግሞ ዘመኑ ባፈራው ኤሌክትሪፋይድ የሆነው ቴክኖሎጂ ባመረታቸው መኪኖች እንኳ እንደ ሲምፕል ነገር ብንወስድ ያን ኢምፖርት ሰብስቲትዩት ማድረግ የሚመችል የኛ ደግሞ እንደ ነጭ ኤነርጂያችን የምንወስደው መልካም ነገር ነው። ስለዚህ ለሀገር እድገት ትልቅ ቁልፍ መሰረት የሚሰጥ ስለሆነ ርብርብ ያስፈልገዋል፣ ድጋፍ ያስፈልገዋል። ዶክተር ስለሺ በቀለ መቼም መስሪያ ቤቶ ለመገናኛ ብዙሃን ያለው ቅርበት ለህዝብ ያለው ግልጽ መሆን በእውነቱ ሳልጠቅስና ሳላነሳ ሳላመሰግን አላልፈው ነገር ነው። ለዚህም እማኙ እርሶ፣ ከጉዞ እንደተመለሱ ነው አሁን እያነጋገርኩት ያለሁት በስልክ አዲስ አበባ ላይ በእሁድ ነው ደውዬ እያነጋገርኩት ያለሁት። እና ሌሎችም የስራ ኃላፊዎችና ባለሙያዎች ለዚህ አይነት ግልጽነት ላላችሁ ዝግጁነት እጅግ በጣም አድርጌ አመሰግናለሁኝ። ማጭን በተመልካችም ስም ሌሎችም ብዙ ጥያቄዎች ወደፊት ይኖራሉ። ቁልፍ የሆነ መስሪያ ቤት ስለሆነ ለኢትዮጵያ ከውሃ ሀብት ጋር ከመስኖ ስራዎች እና ከግብርናው ጋር ካለው ግብአት ጋር የተፈጥሮ አካባቢን በሚመለከቱ ጉዳዮች ላይና ኢነርጂን በሚመለከት ለዛሬ ግን እጅግ በጣም አድርጌ አመሰግናለሁ። ክቡር ሚኒስትር ደህና እሺ። እኔም አመሰግናለሁ። ሰላም ገና።